እዚያና እዚህ በሚሊዮን የሚቆጠሩ ሰዎች መብታቸው እንዲከበር ስለጠየቁ ጥፋተኛ ተደርገው ታይተዋል። አብዛኛዎቹም ታፍሰው ታስረዋል። ሌሎቹም ክትትሉንና ጭቆናውን ፈርተው ወደ ባዕድ ሀገርም ተሰደዋል። ጸሐፊዎችና ደራሲዎች፣ አስተማሪና ተማሪዎች፣ ጋዜጠኛና ፖለቲከኞች፣ ነጋዴዎችና ሰራተኛው ህዝብ ከገበሬው ጋር በብዙ የአፍሪካ ሀገሮች የአምባገነኖች ሰለባም ሆነዋል። አንደኛዋ እዚህ በርሊን በየጊዜው ሰልፍ የሚወጡት ኢትዮጵያኖች እንደሚሉት ኢትዮጵያ ናት። ሚስተር ክሪስቶፍ ሽትሬሰር የሶሻል ዲሞክራቱ ፓርቲ ተወካይ በሸንጎ ውስጥ እኔ ራሴ በጀርመን የውጭ ጉዳይ ሚኒስትር ስር የሰብአዊ መብት ክፍል ተጠሪ በነበርኩበት ጊዜ በኢትዮጵያ የሚታየው የሰብአዊ መብት ሁኔታ ሁል ጊዜ የምንነጋገርበት የምንከታተለውም ጉዳይ ነው። ይህም ጉዳይ እኔው ራሴ በአደባባይ ላይ አንስቼ በሰጠሁት መግለጫዎችም ላይ አቋማችንን ሁልጊዜ ግልጽ አድርጋለሁ። በዚህ ዓመት በኦሮሚያና በአማራ ክልል መንግስት በህዝቡ ላይ የወሰደውን የኃይል እርምጃም ዝም ብለን አላለፍ ነውም። ቻንስለሯም በጉብኝታቸው ላይ ይህን ጉዳይ አንስተው እዚያ ካሉት ባለሥልጣኖችም ጋር ተነጋግረዋል። የውጭ ጉዳይ ሚኒስትራችንም በጉዳዩ ላይ ተመሳሳይ አቋሙንም አሰምተዋል። በአንዳንድ የአፍሪካ መሪዎችና ባለሥልጣኖች ላይም የጀርመንና የአውሮፓ መንግስታት ጠንከር ያለ ኃይለ ቃል እስከ ኢኮኖሚ ማዕቀብ መጣል ድረስ ሰብአዊ መብት ሲረገጥ እንደ መቀጣጫ በየጊዜው እዚህ አንስተው በስራም ላይ ተርጉመውታል። ሌሎቹን ብዙ ተመልካቾች እዚህ እንደሚሉት ምናልባት ወዳጆች ስለሆኑ ችላ ብለውም አልፈዋል። ሚስተር ክሪስቶፍ ሽትሬሰር እንደገና ኢሽ ካን ዳስ ዞ ኒሽት ብሽቴቲገን እንደዚህ አይነቱን ግምት እኔ ትክክለኛ ነው ብዬ አልቀበለውም። በእርግጥ በእያንዳንዱ ሀገር ላይ የምናሰማው ተቃውሞ የተለያዩ ሊሆኑ ይችላሉ። ግን ደግሞ ከእኔ ጀምሮ በኢትዮጵያ የሚታየውን የሰብአዊ መብት ጉዳይ ሁል ጊዜ አንስተን የምንነጋገርበትም አርዕስት ነው። ስለ ሚዲያና ስለ ፕሬስ ነጻነት፣ ስለ አስተሳሰቦች መንሸራሸርና መሰራጨት መብቶች መከበር ሳንነጋገር ያለፍንበትም ጊዜ የለም። ስለ ታሰሩት ብሎገሮችም አንስተን ተነጋግረን ሰብዓዊ መብት ለተወሰኑ ብቻ የተፈቀደ ልዩ ስጦታ ሳይሆን ለሁሉም በኢትዮጵያ እንዲከበር ደጋግመን ተናግረናል። በዚህ ዓመት ብቻ የጀርመን ሸንጎ አባሎች የኢትዮጵያን የፓርላማ አባሎች እዚያ በጎበኙበት ሰዓት የምርጫ ውጤት የተቃዋሚ ኃይሎችን ሸንጎ ውስጥ ባለማሳተፉ ትክክለኛና ነፃ ምርጫ ነበር ብሎ ለማመን ያስቸግራል የሚለውንም አመለካከታቸውን እዚያ አሰምተው እንደነበር ሚስተር ክሪስቶፍ ሽትራይሰር ለዶችቬለ በሰጡት ቃለ ምልልሳቸውም ላይ አስታውሰዋል። የሴቶች የእኩልነት መብትና የሰብአዊ መብት ባጠቃላይ መከበር ጉዳዩም ሁል ጊዜ የንግግራቸው አርእስት እንደነበረም ጠቅሰዋል። ከሸንጎ አባሎችም ጋር ብቻ ሳይሆን ከመንግስታት ባለስልጣኖችም ጋር የጀርመን ሸንጎ አባሎች አዲስ አበባ ሲወርዱ የሰብአዊ መብትን ጉዳይ አንስተው እንደተነጋገሩ ሚስተር ሽትሬሰር መልሰው ጠቅሰዋል። በተጨማሪም ለሰብአዊ መብት መከበር በኢትዮጵያ ከሚሟገቱት የድርጅት ተጠሪዎችም ጋር የጀርመንን ሸንጎ አባሎቹ በግልጽ በጉብኝታቸው ጊዜ ተገናኝተው ተነጋግረዋል። ኢትዮጵያ በአፍሪካ ቀንድ የጸጥታ ጥበቃ ትልቅ ቦታ ቢኖራትም የሰብአዊ መብትን መጣስ በተመለከተ በምንም አይነት ልዩ ቦታ ተሰጥቷት ዝም ተብላ የምትታለፍም አይደለችም። የአውሮፓ አንድነት ማህበረሰብ ሆነ የጀርመን መንግስት የሰብአዊ መብትን አለገደብ መከበርን ጉዳይ በኢትዮጵያና በአፍሪካ ትልቅ ቦታ ሰጥተው የፖለቲካቸው አጀንዳቸውም ላይ አስፍረው ሁኔታዎች እዛ እንዲስተካከሉ የግድ ማንሳትም አለባቸው ብሎ ሚስተር ክሪስቶፍ ሽትሬሰር አስተያየታቸውን በዚህ አረፍተ ነገር ዘግተዋል። ይልማሌ ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ